በቤንሻንጉል ጉሙዝ ክልል ስድስተኛውን ጠቅላላ ምርጫ ታህሳስ 21 2014 ዓ ም ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ያለውን የጊዜ ሰሌዳ አውጥቷል። የጊዜ ሰሌዳው የወጣው ከክልሉ የጸጥታ ተቋማትና የፖለቲካ ፓርቲዎች ጋር በመነጋገር መሆኑን የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ለአሜሪካ ድምፅ ተናግረዋል። ቀደም ሲል ቦርዱ ምርጫውን ለማካሄድ ያቀደው የክልሉ የጸጥታ ሁኔታ ካለፉት ሁለት ሳምንታት ወዲህ መሻሻል በማሳየቱ እንደሆነም ነው የገለጹት። የክልሉን ሰላም በማረጋገጥ በአጭር ጊዜ ውስጥ ምርጫውን በማካሄድ አዲስ መንግሥት ለመመስረት ጥረት እየተደረገ መሆኑን የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር ጠቁመዋል። ኬኔዲ አባት ነው የተከታተለው። በጸጥታ ችግርና ተያያዥ ጉዳዮች ምክንያት በተከፋፈለ የጊዜ ሰሌዳ እየተከናወነ የሚገኘው ስድስተኛው አጠቃላይ ምርጫ ሰኔ 14 2013 ዓ ም እና መስከረም 20 2014 ዓ ም በአብዛኛው የኢትዮጵያ አካባቢዎች ቢካሄድም፣ ትግራይ ክልልን ሳይጨምር እስካሁን ድረስ ምርጫው ያልተካሄደባቸው ስፍራዎችም ይገኛሉ። ከእነዚህም አብዛኛው አካባቢዎቹ ምርጫው ያልተካሄደበት የቤኒሻንጉል ጉሙዝ ክልል ዋነኛው ነው። በዚህም የተነሳ ከሌሎች ክልሎች በተለየ መልኩ የ ቤኒሻንጉል ጉሙዝ ክልል አዲስ መንግስት ለመመስረት የሚያስችለውን ይሁንታ ገና አላገኘም። በክልሉ ከሚገኙ 22 የምርጫ ክልሎች መካከል ምርጫው ባልተካሄደባቸው 17 ክልሎች ምርጫውን ታህሳስ 21 2014 ዓ.ም ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ያለውን የጊዜ ሰሌዳ አውጥቷል። ምርጫው በክልሉ ያልተካሄደው በጸጥታ ምክንያት መሆኑን የገለጹት የምርጫ ቦርድ የኮሙኒኬሽን አማካሪ ሶሊያና ሽመልስ የጊዜ ሰሌዳው የወጣው ከክልሉ የጸጥታ ተቋማትና ከፖለቲካ ፓርቲዎች ጋር በመነጋገር እንደሆነ ለቪኦኤ ተናግረዋል። ቤት ነበረ። ከክልል አመራር ጋር ከክልል ውስጥ ካለው ኮማንድ ፖስት ጋር የጠጣ ኮማንድ ፖስት ጋር ቢያንስ አራት አምስት ፓርቲዎች በዚህ ፓርቲ ውጭ ያሉ ይወዳደራሉ። ስለዚህ ኮምፒቲሽን አለው። ስለዚህ ሁሉም ተወዳዳሪ ፓርቲዎች ተቀርተው ውይይቶች ተከታታይ ስናደረግ ነበር። ጊዜ ሰሌዳውን ከማውጣታችን በፊት አንተ ያየውን የጊዜ ሰሌዳ ለፖለቲካ ፓርቲዎች አቅርበናል። ለፓርቲዎችም ለክልሉም መንግስት፣ ማለት ነው። ፓርቲዎች በተወሰነ ደረጃ ጊዜው ላይ ብዙ ችግር የለብንም። ያው ከዛ ይልቅ በዚህ ጊዜ ውስጥ ማድረግ ይቻላል ወይ የሚለውን ነገር ትኩረት ማድረግ አለብን፣ የሚል እንዲያውም ከእዚህ ቀደምን ማለት ነበረብን። ሚሳፋ ተነስቷል። ያው በእኛ በኩል ያቀረብነው ረቂቅ ጊዜ ሰሌዳ አለ። የምንጠብቀው ደግሞ ይህን ረቂቅ ጊዜ ሰሌዳ ተግባራዊ ለማድረግ የጸጥታ ፍላጎቶቹን አይደል፣ ከሆነ በደንብ መሟላት አለባቸው በእያንዳንዱ የምርጫ ደረጃ ማለት ነው። በቤኒሻንጉል ጉሙዝ ክልል ምርጫው ባለፈው መስከረም 20 በሶስት ክልሎች ከተካሄደው ምርጫ ጋር ያልተካሄደበትን ምክንያት በወቅቱ በክልሉ የነበረው የጸጥታ ሁኔታ ምርጫውን ለማካሄድ የሚያስችል ስላልነበረ መሆኑን ገልጸው፣ ቦርዱ አሁን ላይ ምርጫውን ለማካሄድ ያቀደው የክልሉ የጸጥታ ሁኔታ ካለፉት ጥቂት ቀናት ወዲህ መሻሻል በማሳየቱ እንደሆነም ነው ያመለከቱት። የነበረው ነገር ምንድነው? አንደኛ የነበረው ሙሉ ለሙሉ በጣም ፎከስ አድርገን በልዩ ሁኔታ ሁኔታዎች ተሻሽለዋል ላይ ሳተሻሻሉ የሚለውን ነገር እያየን ነበረ። በወቅቱ ለምሳሌ አሁን የነበረው ላይ በመተከል ዞን በተለይ ያለ የጸጥታ ሁኔታ ባለፉት ሁለት ሳምንታት ነው ሲግኒፊካንት የተሻሻለው። ፖለቲካ ፓርቲዎቹ የሚሉት እንደዛ ነው። ከዛ ፊት በነበረው ግን ለምሳሌ የመስከረም ላይ ልናቅር ስንል እስከ ቆርሜ ደረስ የሚየውና ያለ የጸጥታ ሁኔታ ምን ይመስላል የሚለውን ነገር ከዛ በኋላ ነው ስላለን፣ እስከ ቆርሜ ደረስ ባየ ነው ያን ያህል የሚባል ለውጥ አልነበረውም። ከዛ በኋላ ደግሞ እንደምታውቀው ለፕላኒንግ ይመች ምርጫ በጣም ከድመ ሶስት ወይ ተኮነ ቢያንስ ሁለት ወር ከምናምን አካባቢ ቀድመን ነው ይህን ያወጣ ነው። በምርጫ ሁለት ሺ አስራ ሶስት የጊዜ ሰሌዳ ውስጥ ካልተካተተው ከትግራይ ክልል ውጭ በአማራና በኦሮሚያ ክልሎችም ድምጽ ያልተሰጠባቸው ጥቂት ስፍራዎች መኖራቸውን ያነሱት የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ በእነዚህ ስፍራዎች ምርጫው ስለሚካሄድበት ሁኔታ አብራርተዋል። አብዛኞቹ እንግዲህ ፖኬት ናቸው። የተወሰነ አማራ ክልል ያሉ የተወሰኑ ደግሞ የኦሮሚያ ላይ ያሉ ጥሩ ሁኔታ ላይ ሆኖ ሌላኛው ምርጫ ክልል ደግሞ ሁኔታ ላይ ካልሆነ ከአንድ ክልል ውስጥም እንደገና ቆርጠን አንዷን ምርጫ ክልል ሁለቱ ምርጫ ክልል ብቻ ማድረግ በክልል ውስጥ ሎጂስቲክስ ማጣር ከሰዓትን ማጣር በጣም አስቸጋሪ ነው። ስለዚህ ከዚህ በኋላ የምናስበው ምናልባት የቀሩትን የጸጥታ ሁኔታቸውን አንድ ላይ ገምግሞ አንድ ላይ ክልልን ማድረግ የሚችልበት ድል ካለ የሚለውን ነገር ነው ምናየው በቤንሻንጉል ጉሙዝ ክልል አሁን ያለው የጸጥታ ሁኔታ ምርጫውን ለማድረግ ያስችል እንደሆነ ለመጠየቅ የክልሉን አመራሮች በስልክ ለማግኘት ያደረግኩት ጥረት ስልካቸው ባለመነሳቱ ሊሳካልኝ አልቻለም። ይሁን እንጂ የክልሉ ርዕሰ መስተዳድር አቶ አሻድሊ ሐሰን ከትናንት በስቲያ ጥቅምት ስምንት በክልሉ ቡልድግሉ ወረዳ ሰልጣኝ ሚሊሻዎች ሲመረቁ ባደረጉት ንግግር ለበርካታ ጊዜያት በጸጥታ ችግር ውስጥ የቆዩትን የመተከልና ካማሺ ዞኖችን ወደ ሰላማዊ እንቅስቃሴ ለመመለስ ክልሉ ከፌዴራል እና ከሌሎች ክልሎች የጸጥታ አካላት ጋር ተቀናጅቶ እየሰራ መሆኑን ገልጸዋል የክልሉን ሰላም በማረጋገጥ በአጭር ጊዜ ውስጥ ምርጫውን በማካሄድ አዲስ መንግስት ለመመስረት ጥረት እየተደረገ መሆኑንም ስለመናገራቸው የክልሉ ኮሚኒኬሽን ቢሮ መረጃ ያመለክታል። የክልሉ ጸጥታ ምርጫውን ለማድረግ የሚያስችል ከሆነ ቦርዱ የድምፅ መስጠት ሂደቱን ታኅሣሥ 21 በማካሄድ እስከ ጥር ሁለት ውጤት ለማሳወቅ ቀን ቆርጧል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ